መጽሐፈ ምሳሌ ምዕራፍ ሰባት ልጄ ሆይ ቃሌን ጠብቅ፣ ትእዛዜንም ባንተ ዘንድ ሸሽግ። ትእዛዜን ጠብቅ፣ በሕይወትም ትኖራለ ሕጌንም እንደ ዓይንህ ብሌን ጠብቅ። በጣቶችህ እሰራቸው፣ በልብህ ጽላት ጻፋቸው። ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት፣ ከጋለሞታ ሴት ተጠብቅህ ዘንድ ቃሏን ካለዘበች ከሌላይቱ ሴት። በቤቴ መስኮት ሆኜ ወደ አደባባይ ተመለከቱ። ከአላዋቂዎች መካከል አስተዋልሁ፣ ከጎበዛዝትም መካከል ብላቴናውን አእምሮ ጎሎ ታየው። በአደባባይ ሲሄድ በቤቷ አቅራቢያ ሲያልፍ የቤቷን መንገድ ይዞ ወደ እርሷ አቀና። ማታ ሲመሽ ውድቀትም ሲሆን በሌሊትም በጽኑ ጨለማ እነሆ ሴት ተገናኘችው፣ የጋለሞታ ልብስ የለበሰች ነፍሳትን ለማጥመድ የተዘጋጀች። ሁከተኛና አባያ ናት፣ እግሮቿም በቤቷ አይቀመጡም። አንድ ጊዜ በጎዳና አንድ ጊዜ በአደባባይ በማዕዘኑም ሁሉ ታደባለች። ያዘችውም ሳመችውም፣ ፊቷም ያለ እፍረት ሆኖ እንዲህ አለችው፦ ምስዋዕትንና የደህንነትን ቁርባንን ማቅረብ ነበረብኝ። ዛሬ ስዕለቴን ፈጸምሁ። ስለዚህ እንድገናኝ ፊትህንም በትጋት ለመሻት ወጥቻለሁ አግኝቼአለሁም። በአልጋይ ላይ ማለፊያ ሰርፍ ዘርግቼበታለሁ፣ የግብፅንም ሽመልመሌ ለሀፍ በመኝታዬ ከርቤንና አልሙን ቀረፋም ረጭቼበታለሁ እና እስኪ ነጋ ድረስ በፍቅር እንርካ በተወደደ መተቃቀፍም ደስ ይበለን። ባለቤቴ በቤት የለምና ወደ ሩቅ መንገድ ሄዷልና በእጁም የብር ከረጢት ወስዷል ሙሉ ጨረቃ በሆነች ጊዜ ወደ ቤቱ ይመለሳል። በብዙ ጨዋታዋ እንዲህ ስት ታደርገዋለች በከንፈሯ ልዝብነት ትጎተጉተዋለች። እርሱ እንዲህ ስቶ ይከተላታል በሬ ለመታረድ እንዲነዳ፣ ውሻም ወደ እስራት እንዲሄድ፣ ወፍ ወደ ወጥመድ እንደሚቸኩል ለነፍሱ ጥፋት እንደሚሆን ሳያውቅ ፍላጻ ጉበቱን እስኪሰነጥቀው ድረስ። ልጆቼ ሆይ አሁን እንግዲህ ስሙኝ፣ ወደ አፌም ቃል አድምጡኝ። ልብህ ወደ መንገዷ አያዘንብል፣ በጎዳናዋ አትሳት። ወግታ የጣለቻቸው ብዙ ናቸውና፣ እርሷም የገደለቻቸው እጅግ ብዙ ናቸው። ቤቷ የሲኦል መንገድ ነው ወደ ሞት ማጀት የሚወርድ ነው።